ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አማርኛ ሊጎብኙ። በቀደሚው በቀዳሚው ክፍለ ዝግጅታችን ከዶክተር እናውጋው መሐሪ የፒፕል ቱ ፒፕል መስራችና ፕሬዚደንት ዶክተር አንተነህ ሀብቴ የቦርድ ሊቀመንበር ጋር በአካሄድ ነው ቃለ ምልልስ፣ የምስረታ ዓላማ ያለ ሀገር በቃል ቋንቋ ፍቺ፣ ፒፕል ቱ ፒፕል ስያሜን የመጠቀም ምርጫ፣ የፒቱፒ አንኳር ክንዋኔዎችን በማንሳት አስገንዝበዋል። ወደ መቋጫ ክፍለ ዝግጅታችን የመራ ነው። እንዲህ ነው ዶክተር አንተነህ ሁልጊዜም ቢሆን ተግዳሮት የስኬት ጥላ ነው እና ስኬቶች ካሉ ተግዳሮቶችም ይኖራሉ። ባለፉት ሩብ ክፍለ ዘመን ምን ተግዳሮቶች ገጥሞት ነበር ፒቱፒ? ያንንስ እንደምን ተወጣችሁት? ዶክተር ናውጋው እንዳስረዳው ሀያ አምስት አመት የቆየ ነው። በጣም ፎከስ በመሆን ነው። ፎከስ የምናደርገው የሀገራችን ህዝብ ላይ ነው። ሳይን ማሪ የጤና ችግር ያለበትን ከየክፍለ ሀገሩ ያለውን ነው እና ከፖለቲካ፣ ከሃይማኖት፣ ከዘር አይነት እሳችንን አግልለን በሙያችንና ሕክምና ላይ በማተኮር ስለቆየን ነው። እንደውም የተለያዩ ሰዎች አሁን ባለፈው አመት ኢትዮጵያ ሄደን ከአሜሪካን አምባሳደር ጋር ተገናኝተን ነበር። እና ጥያቄያቸው ዋትዚ ሲክሬት ሶስ እንዴት ነው ይህ ሁሉ ባህበር ምናምን እየተጀመረ ሲፈርስ የእናንተ ያልፈረሰው ብሎ ጠይቆን ነበር። የእኔም ቀጣዩ ጥያቄ እሱ ነበር። ሌዘር ፎከስ ነን ሚሽናችን ላይ ሁሉንም አንድ ላይ የሚያገናኝና የሚያስታ ሁሉም ሰው ጤና ትምህርት ለቤተሰቡም ለአካባቢውም ሁሉም ሰው የሚፈልገው ነገር የሚያከራክር የሚያጨቃጭቅ ነገር ስላልሆነ እሱ ላይ ነው ፎከስ የምናደርገው። ስለዚህ እንደምታውቀው የአምስት አመት ሀገራችን ውስጥ መንግስት ተቀያይሯል። ፖለቲካ ሁኔታ በየጊዜው ይቀያየራል። እኛ ግን ይሄንኑ በቃ ማድረግ የምንፈልገው ሙያችን ለሕዝባችን በአቅማችን እዛ ካሉት የጤና ባለሙያዎች ጓደኞቻችን ጋራ የምንሰራው ስራ ላይ ፎከስ ስላደረግን ነው አይ ቲንክ እሱ ነው ትልቁ ለዚህ አኒቨርሰሪ ያበቃል እንደገናም ወደፊትም ለረጅም ጊዜ ይቀጥላል ብለን ተማምነን ማውራት የምንችለው። ዶክተር አናውጋው ቀደም ሲል አንዱም ለሀገር እድገት ስኬት አንዱ ጥራት ያለው ትምህርት ነው ብለዋል። በእርግጥ የቁልፍ ጉዳይ ነው። ኢትዮጵያ ውስጥ በእናንተ ጉብኝትም ሆነ የምርምር ግንዛቤ ኢትዮጵያ ውስጥ ጥራት ያለው የትምህርት ልህቀትን ከፍ በማድረግ በተለይ ያው ከጤና ዘርፍ አኳያ ስለሆነ ትኩረታችሁ አሁን ዶክተር አንተነ አንዱም ስኬቱ ትኩረት የአብ ጉዳይ ላይ በመስጠት ስለሆነ እዚህም የተዘለቀውና በተለይ የጤና ስርዓቱን አስመልክቶ የጤና ስርዓት ሲባል በአውስትራሊያ እና አሜሪካም ሳይቀር የተለያየ ነው። ምናልባት የኛ የተሻለ ነው ብለን እናስባለን እና ኢትዮጵያን የጤና ስርዓት ያላችሁ ግንዛቤ ምንድን ነው? ያነ የጤና ስርዓት አሁን ካለበት ወደ ተሻለ እድገት ለመውሰድ ምን መደረግ አለበት? አሜሪካ ከምትኖርበት ምን ይቀሰማችሁት አለ ወይም ከሌሎች በሪሰርች ያ ካሉ ወይም ስካንዲኔቪያ ካሉ አገራት በአብዛኛው ዩኒቨርሳል ሄል ሲስተም ከሚጠቀሙ አገሮችስ ምን የሚበጁ የሚፈይዱ ነገሮች ወደ ኢትዮጵያ በሽግግር አድርጎ በስርዓት ውስጥ እንዲቀረጽና ግብራዊ እንዲሆን ለማድረግ የሞከራችሁ ጥረቶች አሉ፣ ወይም ያካሄዳቸቸው ጥናት ካሉ ግኝቶቹ ምንን ያመለክታሉ? በመሰረቱ አሁን ለረጅም ጊዜ በሕክምናው በጤናው ረድፍ ኢንስቲቱሽኖቹ አይ ብዙ እንጂ ጥሩ አጀማመር ነበረ። ኢትዮጵያውያን ሐኪሞች የድሮ እነ ፕሮፌሰር አስራት እነ ፕሮፌሰር ደማራም ሌሎችም ስመጥሩ የሆኑ ኳሊፋይድ ኢትዮጵያውያን በዚህ አይተሙም። እንኳን ድሮ በአሁኑ ሰዓት ወደዚህ ወደ አሜሪካ የሚመጡት ያን ካንዲዴት ቶፕ ራንክ አድርገው ነው የሚመጡት። ችግሩ ምንድን ነው? እና ደግሞ ለመስፋፋትም ለማደግ ለማሰልጠንም ችግር አይደለም። አይ ቲንክ ሁላችን እንደምናውቀው አንዱ ችግሩ ብዙ ጊዜ ሰላም ነው። በተለይ ባለፉት ነው ሁለት ሶስት አመት ውስጥ በነፃ ወዲያ ወዲ ሆኖ ትምህርቱን ኮንቲንዩቲ ሪሰርቹም እንዲቀጥል ትምህርቱም እንዲቀጥል ኢትዮጵያ እንደ ሀገር የራሷ ሰላም ካላት ብዙ ነገሮችን ቢያንስ አፍሪካ ውስጥ ካሉ አቶች የተሻለው በኢኮኖሚም በብዛትም በብዙ ነገር ብዙ ፖቴንሻል አላት። ያንን ፖቴንሻላችንን ግን አልተጠቀምንበትም እና አይ ቲንክ አንዱ ትልቁ ክፍተት ያለ የሚመስለኝ እሱ ነው። እንደዚህም ሆኖ ደግሞ ድሮ ከመጀመሪያው ጊዜ አንዳንዴ ዛሬ አንዱ ክርስትዝም ድሮም የነበረው ትምህርት ቤቶች አንዴ በዙ። ስለዚህ ብዙ ላይ ኳሊቲ ይቀንሳል። ድሮ የመቶ ተማሪ ሪሶርስ ካለ ሁለት መቶ ከሆነ እንደዚያም ሆኖ ያ ሁሉም ሆኖ አሁን በተለያዩ ድሮ ቁርአንበሳ እና ጎንደር ነበሩ ከዚያ ጅማ ተፈጠረ። አሁን ከጅማ የሚመጡት የሚጨርሱ ልጆች እዚህ አሜሪካ ውስጥ ብዙ ኢንስቲቱሽን ይሄ ነው በጣም ጥሩ ኢንስቲቱሽኖች ውስጥ ነው ሰክሰስፉል የሚሰሩት። ግን አሁን ደግሞ አርባ ምንጭ አለ፣ መቀሌ አለ፣ አፋር ውስጥ አለ። ብዙ ቦታ ይሄ መስፋፋቱና እያንዳንዱ ምናልባት ወደፊት እኛማ አሁን እየጣርን ያለ ነው ሰው የአፋር ውስጥ በምን ምክንያት ነው የሚሞተው? የረማርቆስ በምን ምክንያት ነው የሚሞተው? ጅማ ውስጥ በምን ምክንያት ነው የሚሞተው? ስለዚህ ኢትዮጵያያን የራሳችንን ካሪኩለማችንን ኢንዲጅነስ የምናደርግበትን የራሳችንን ችግር በራሳችን የሚፈታበትን የሚል አንዱ የምንሰራበት አሁን በተለይ ትሪያንጉላር ፓርትነርሽፕ የምንለው ዌስት ኢንስቲትዩሽኖችን ከኢትዮጵያ ኢንስቲትዩሽኖች ጋር በማቀራረብ የሎካሉን ካፓሲቲ ማጠናከር ካፓሲቲው ሲጠናከር ደግሞ የራሳችን ህዝብ ጤና የተጓደለበትን ለምንድን ነው ለምን የሚለውን ምክንያቱም፣ እዚህ አሁን አሜሪካን ሀገር አንድ ሰው አንኮንሽስ ነው የሚባል የመጀመሪያው ምን ይሆናል ብሎ አንድ ሰው ኤክስፔክት ከሚያደርገው ምናልባት ነው ግራግ ሊሆን ይችላል። ኦቨርዝ ማድረግ ለምን፣ እሱ ሜጀር ፕሮብሌም ነው እዚህ ሶሳይቲ ውስጥ። ኢትዮጵያ ውስጥ ደግሞ ማላሪያ ሊሆን ይችላል። እና ሁሉም በየሪጅኑ በየሀገሩ ካንትሪ ስፔክ ይችላል። እና በቀደም አንድ ዶክተር አለማየሁ የሚባል አንድ ሊንክ አይቼ ሲገርመኝ የነበረ ኢትዮጵያን ስኮላር ነው ክሪሳይዝ የሚያደርገው በአግሪካልቸር ማስተር ይዘን ላም ማለፍ አንችልም። ወተት እና እንዴት ነው ገጠር ስናሄድ የገጠር ገበሬዎች ስለ መሬቱ ከኛ ከተማ ነው የበለጠ ያውቃሉ። እና ይሄም ኢንጂነሪንግ በሌላው ሲኬት እኛ ገና ተማሪ ልጅ ሆነን በዛች በማረሻ በአንድ ማረሻ ነት አሁንም እንደዚያ ነው። ስለዚህ እንዴት ነው የእኛን ችግር ካሪኩለሙ ሊቀየር ይገባል። ካሪኩለሙ ሀገራችን ችግር ላይ ፎከስ ማድረግ ይገባል። እዚያ ላይ ነው አሁን እኛ ትራያንጉላር ፓርትነርሽፕ የምንለው ከውጭ ሪሶርስን በማስተባበል እና ሎካል ኢንስቲቱሽኖችን ካፓሲቲዎችን። ቦንጋ ሄደን ባየንበት ጊዜ የሚገርም ነው የቡናው የከብቶቹ አንድ ሰው እሱን ሳይ አንድ ሰው ከበረታና ለስራ ካለ ምንም የሚያውቅት ነገር የለም የሚል ነው አንድ ሰው የሚገነዘበው። እና እነ ዶክተር ጴጥሮስ የሚሰሩት ስራ ትልቅ ነገር ነው። እና የእኛም አሁን ቅድም ዶክተር አንተነ እንዳለውም የድርጅቱ ሰክሰስ ፎከስ ማድረግና በዘር በምናምን በሚባል አናምንም። ቦንጋ የሜኛ ነው መቀሌ የሜኛ ነው ባህርዳር የሜኛ ነው አርስ የሜኛ ነው ኢትዮጵያን ነው በኢትዮጵያዊነታችን እንቆረራለን። ስለዚህ ችግር የእኛም ችግር ነው ብለን ስለምናስብ ጠባብ አይደለንም፣ በትልቁ አመለካከት ላይ ማለት ነው። ስለዚህ የእሱ አይነት እንደሱ ሰፋ አድርጎ ማሰብ ለድርጅቱ ጠቅሞታል። ምንድን ነው ያጠናችሁት? ምንድን ነው አይደንቲፋይ ያደረጋችሁት ብለን ለጠየቀው ታሪኩ ደግሞ ሀገሪቱ ራሷ ችግር ላይ ፎከስ ማድረግ ይኖርበታል ያ ሀገሪቱ ላይ ያለው እንቅፋት ከተነሳ ነው አንድ ሰው ሊያድግ ወደ ላይ ሊወጣ የሚችሉ ብለን ዶክተር አንተነህ እንደሚያውቁት በየትኛውም ሀገር ውስጥ በየጊዜው የትኛውም አይነት ፖሊሲዎች ይከለሳሉ። ያም ሆኖ እንደዚሁ ሁል ጊዜ በዘላቂነት ከአንዱ ወደ አንዱ ዛሬ መልካም የተባለው የሚቀጥለው ቀን ሳይሆን ይቀራልና ኢትዮጵያ ውስጥ በተለይ በዚህ በጤና ስርዓት ውስጥ ኢትዮጵያ የጤና ፖሊሲ በምን መልኩ ሊሻሻል ይገባል? አንኳር የሚባሉ ለውጥ የሚያሻቸው ወይም መጠናከር የሚገባቸው ነገሮች ላይ ትኩረት አድርጋችኋል? ወይም የጤና ፖሊሲ ስርዓት አማራጭ ፖሊሲዎችን ፒቱፒ አቅርቦ ያውቃል? ወደ ኢትዮጵያ። በእርግጥ በተለያዩ በጊዜያት የዚህ አይነት ጥረቶች እንደተደረጉ ይሰማል። በተለይም በኮቪድ-19 ጊዜ። ከዛ ባሻገርስ አሁን እንደተነሳው ዶክተር ናውጋውም ቀደም ሲልም እንደዚሁ እንደመላከቱት ፒቱፒ የሚሰራው በሶስትዮሽ ጎኖች እንደዚሁ ዓለም አቀፎቹንም ድርጅቶች ወደዛ ተሳትፎ እንዲያደርጉ በማበረታታትም ጭምር ነው እና ለምሳሌ ኢትዮጵያ ውስጥ ትልቁ አንዱ ሲዲሲ አፍሪካ እንደዚሁ ቆሟል። እዛ ኢትዮጵያ የዩናይትድ ኔሽንም ሆነ የተለያዩ ትላልቅ ዓለም አቀፍ ድርጅቶች መቀመጫ የሆነች ነው እና ዋና ጽህፈት ቤታቸው እዛ እየተከፈተ ነው። ከዛ አኳያስ ሌላ በጤናው ዘርፍ ከሲዲሲ አፍሪካ ባሻገር እንደዚ የመሳሰሉ ድርጅቶች እዛ የመውሰዱ የማሻገሩ ቀመጫቸውን እዛ እንዲያደርጉ፣ በዛ ላይስ ምን የተደረጉ ጥረቶች አሉ በእናንተ ዘንድ? እንዳልከው ፖሊሲን በሚመለከት ባለን አክሰንት እና አብረን ከመስራት የተነሳ አንዳንድ ሰጀሽኖችን ከመስጠት ያለፈ አይደለም። ብዙ ግን እንደምታውቁ በዚቻ አምስት አመታት ጊዜ ውስጥ የተለያየ ፎከስ ነበረ። ኢትዮጵያ በጣም ብዙ በተለይ የፕራይማሪ ኬርን እና ሄልት ኬር ወርከሮችን በየ ገጠሩ በማዳረስ ብዙ ብዙ ስራ ተሰርቷል። ሚነው እንደዚህ የታወቁ የሞርታሊቲ ኢንዴክሶችን በሚመለከት ጻልነት የሚሞቱ፣ በወሊድ የሚሞቱ መሳሰሉትን ቁጥር በመቀነስ በጣም ብዙ ስራ ተሰርቷል። ከዛም እንደምታውቀው አንድ ሰሞን ያው ህክምና ተቋሞቹ ቁጥር በጣም በአጭር ጊዜ ውስጥ በጣም በብዛት ጨምሮ ኳሊቲ ጥያቄ እንዲነሳ አድርጎት ነበር። በዛም ውይይት ላይ ተካፍለናል። አሁን ደግሞ የደረስንበት ደረጃ ቁጥሩን ከመጨመር አቁሞ ያሉትን ደግሞ እንዴት ነው ኳሊቲያቸውን መጨመር የምንችለው እና የአክሬዲቴሽን ኤፈርቱም አብሮ ከዛ ጋር የሚሄድ ነው። እንግዲህ አክሬዲትን መሆን ማለት ኳሊቲ ኬር አብሮ ፕሮቫይድ ማድረግ ነው። የትምህርቱንም የጤና አሰጣጡንም ኳሊቲ መጨመር ነው በሚለው ላይ እየተሰራ ነው። ከዛም አልፎ አባሎቻችን ከተለያዩ የኢትዮጵያውያን የሕክምና ባለሙያዎችና ማህበሮች ጋር በመስራት አንዱም የነበረው ትልቅ ኤፈርት የጆይንት ኮሚሽን አክሬዲት የሆነ ተርጀሪ ኬር ሴንተር አዲስ አበባ ውስጥ ለመጀመር ነበር። በታሰበው ፍጥነት አልሄደም ነገሩ በተለያዩ ምክንያቶች፣ ግን አንደኛው ዓላማ ልክ እንደዚሁ በየህክምና ፍለጋ በተለያየ ሀገር የሚሄድ መሄድ ያለባቸው እና የሚጉላሉትን የሀገራችንን ህዝብ ቁጥር ለመቀነስና በተቻለ ሁሉንም ነገር እዛው መስጠት የሚቻልበትን መንገድ ከሚፈልጉ በተለያዩ የህክምና ባለሙያዎች ጋርም አብረን እንሰራለን። ስለዚህ ከሀያ አምስት አመት ውስጥ የተለያየ ፎከስ በተለያየ ጊዜ ነበረ። ግን ያው ህክምናውን ሰርቪስ መስጠትና የህክምናው ትምህርት ላይ ማተኮር ላይ ነው የምንሰራው። ወደፊትም አላማችን እሱ ነው። ሚኒስተር እናውጋው የፒቱፒ የቀጣይ መጪ ዘመናት ወይም የአጭር ሆነ የረጅም ጊዜ ትልሞቹ ምንድን ናቸው? በአሁኑ ወቅት ወደ እሷ ከመግባት የፊት አንድ ሌላ ጠቅስ የምፈልገው ኢትዮጵያ ያኔ ጦርነቱ በሰሜን በኮብ በነበረው ሰዓት ብዙ ሆስፒታሎች የፈረሱ ብዙ ላይ ትምህርት ቤቶች የፈረሱ ነበር እና ፒቱፒ ዲስፕሌስድ ያደረጉ የተፈናቀሉ ወገኖቻችንን አንዳንድ ሆስፒታሎችንም በማደስ ትምህርት ቤትም እዚህ ወሎ ውስጥ አሳድሶ አበርክቷል እና ሪሰንትሊም አሁን እንደዚህ በዚህ በመፈናቀል አዲስ አበባ ላይ በተደረገው ስብሰባ ላይም ብዙ ብዙ ወገን መፈናቀል ችግር ላይ ምን ይደረግ በሚለው ላይም አይ ቲንክ ከእነሱ ጋርም አብሮ ከሌሎች ወንድሞች ጋር ከኢንስቲትዩሽኖች ጋር በመሆን የእነሱ ችግር የእኛም ችግር ነው። እነሱም ሲያለቅሱ፣ እኛም እናለቅሳለን እና በዚያ ላይ እያበረከተ ነው። ሌላው ምንድን ነው አሁን እኛ ኒውሮሎጂን ሲቋቋም፣ ኢመርጀንሲ ሲቋቋም፣ አሁን ደግሞ ሄማቶሎጂ ኦንኮሎጂ ተብሎ የካንሰር እነ ዶክተር ከበደ በኛ ከሚዮ ክሊኒክ ከሴንት ፖል ጋር በመሆን ፒቱፒ ተቋቁሟል። ያ ማለት ምንድ ነው? አሁን ኢትዮጵያ ውስጥ ሃይፐርቴንሽን፣ የደም ግፊት፣ ዲያቢቲስ እነዚህ ዋና ሃርት አታክ ስትሮክ ከሚያመጡ ምክንያቶች ናቸው። ካንሰርም ደግሞ ኦልሞስት እንደ ኤፒዴሚክ ልክ እንደ ዱ እንደ ኮቪድ ብዙ የተስፋፋ ነው። ስለዚህ እነዚህን ችግሮች ሊያቃልሉ ሊያክሙ የሚችሉ ኢንስቲቲዩሽኖች ነው። ፒቱፒ ኦቨር ትንት ፋይቭ አንዳንዱ ከረዳቸውም እና ኢንዳይሬክትሊ እነዚህን ችግር ሊያዩ ሪሰርች ሊሰሩ የሚችሉ ገዛ በማድረግ ትልቅ አበርክቷል። ወደ ሌላው ቅድም አሁን ወደ ጠቃኝ ወደፊት ምን አስበዋል ለተባለው ደግሞ አሁን በሀያ አምስት ዓመቱን በምናከብረበት ጊዜ የኮንፈረንሱ ዋና ቲሙ አርቲፊሻል ኢንተሊጀንስ ነበር። ከቴክኖሎጂው ጋር አፎ መሄድ እና ይህንን ደግሞ አርቲፊሻል ኢንቴሊጀንስ እንዴት ነው ከዩኒቨርሲቲዎቻችን ጋር ወደ ኋላ ላለመቅረት ነገሩን አብሮ የግድ ዛሬ ፕራክቲካሊቲ ላይ ነገሩ ሁሉ ገብቶ መጀመር አለበት። መዋቅና መገንዘብ በኢንፎርሜሽን ደረጃ ልናውቁ ዩኒቨርሲቲዎቻችን እዚያ ላይ ፓርቲሲፔት ሊያደርጉ የበለጠ ሪሰርች ሊያደርጉ መዘጋጀት ያስፈልጋል በሚል አሁን ቅድም ዶክተር አንተነህ እንዳለው እንዲሁም አሁን ኤፕሪል ውስጥ ፕሪል ሀያ አምስት ሀያ ስድስት ሁለተኛውን የመጀመሪያው ዋሽንግተን ዲሲ ነበር። ሁለተኛውን የአርቲፊሻል ኢንተሊጀንስ ኮንፈረንስ ለማድረግ ሩዋንዳ ወይ ሳውዝ አፍሪካ ሳነድ አንቀርም ብዙ የእኛ አሁን ፓርትነር የሆኑ እንደ አናንዳች የሚባሉ የናይጄሪያ ብዙ የአፍሪካ ሌሎችም አብረው በዚህ ላይ መስራት መስራት ፍላጎት ነበራቸው። እንደውም እኛ አሁን ኢትዮጵያ ነበር እንዲሆን ያሰብ ነው። አንዳንዶች እንግዲህ ባሲ ምንም እያነጋገሩ እኛን የሚሰማን ያልከው መንፈሳ ተሰማቸው ለሁሉ የሚቀል ዘንድ በማለት ነው። አሁን ምናልባት ወይ ኪጋሊ ሳውዝ አፍሪካ እየተባለ ያለው እና አንዱ ትልቁ ነገር ኤአይ ነው። ግን ኤአይን አሁን ከሌላውም ጋር በበለጠ እዚያው ሀገራችን ላይ ደግሞ ኢትዮጵያ ካሉት ኢንስቲቱሽኖች ጋር እነ ዶክተር መቅደስና በቅርብ ነው የምንሰራው። እነሱም በጣም ሰፖርቲቭ ናቸው። ዩኒቨርሲቲዎቻችን ይህንን እንዴት ነው ሊጠቀሙበት የሚችሉ የሚለው አንዱ ትልቅ አጀንዳችን ነው። ዶክተር አንተነህ አሁን ፒቲፒ ሀያ አምስተኛውን አመት ላይ ደርሷል። ለሚቀጥሉት ሀያ አምስት አመት ላይ እንዲዘልቅ ለማስቻል ቀደም ሲል የዚህ የሃያ አምስት ዓመት መድረሱ ብልሃት አንዱም ጽኑ ኢትዮጵያዊነት መሰረቱ ማድረግና ኢትዮጵያዊ ተኮር መሆኑ አንዱ የጽናቱ ወይም የሃያ አምስት ዓመት ዘለቄታው ዋነኛ መንስኤ እንደሆነ ተተናግረዋል። በሚቀጥለው ትስ 25 ዓመታት ሀምሳኛው ዓመት ላይ ደርሶ የወርቅ ክብረ በዓሉን ለማክበር ምን ብልሃት ፈይዳችኋል ወይም አበጅታችኋል? ከወዲሁ በተከታታይነት የበለጠ የጎለመሰና የበረታ አስተዋጽኦችን እንዲያደርግ ከጊዜው ጋርም አብሮ በመዝለቅ ልክ አሁን ቅድም ዶክተር እናው ጋር እንደጠቀሱት አርቲፊሻል ኢንቴሊጀንስ አንዱ ነው። በ25 ዓመት ውስጥ ብዙ ልዩ ነገሮችም ሊመጡ ይችላሉና የቀጣዩ 25 ዓመት ላይ ለመዝለቅ እንደምን ምን እንደርሳለን የሚል ትልም አለ። በአብዛኛው እንግዲህ እናውጋው ተናግሮታል። በአጠቃላይ ሶስት ፎከስ ኤሪያዎች አሉ። አንደኛው አሁን የምንሰራቸውን ነገሮች እያጠናከርን እያሰፋን፣ እሱን ቴክኖሎጂ ኢንትሮዲውስ እያደረግን መሄድ ነው። እንግዲህ በቅርብ የተጀመረው ኢኒሽቲቭ የሄማቶሎጂ ኦንኮሎጂ ፌሎሺፕ ነው። እንደዚ የተለያዩ ኤክስፐርቲዝ የሚያስፈልጓቸውን ከሜምበሮቻችን ጋር ከኔትወርካቻችን ጋር በመሆን እዛ ላይ ማተኮር ነው አንደኛው ሁለተኛው የአንገር ሐኪሞች በዚሁ የሚሽኑን ተቀብለው የስራውን አስፈላጊነትና ለራስም ደስ የሚል አይነት ስራ መሆኑን አውቀው ይህንኑ እንዲቀጥሉ ስለማድረግ ፎከሳችን አሁን አዳዲስ እና ያንግ ሀኪሞችን ሬክሩት ማድረግ ነው። አሁን ኦክቶበር ላይ በነበረው ኮንፈረንሳችን በርከት ያሉ በቅርብ ግራጁዌት ያደረጉ ወጣት ኢትዮጵያውያን ሀኪሞች ተገኝተዋል፣ በተለያየ ትምህርት ሙያ ላይ ያሉ። ስለዚህ ወደ እነሱ ሞር እን ሞር የሊደርሺፑን ማንትል ማሳለፍ ነው አንደኛው ፎከሳችን። ሶስተኛው ደግሞ ከኢትዮጵያ አልፈን አፍሪካ ውስጥ ሬሌቨንት ለመሆን ምክንያቱም ኤፈርቶች እንዳይደጋገሙ የተለያዩ የአፍሪካ ሀገሮች ተመሳሳይ አይነት ድርጅቶች አሉ፣ እዚ የአሜሪካን ሀገርም ሌላም ቦታ። ስለዚህ ከእነሱ ጋር አንድ ኮንሶርሺየም ለመፍጠር እና ፒፕል ቱ ፒፕል ከሊደሮቹ አንዱ የሚሆንበትን መንገድ እያዘጋጀን ነው። የተለያየ ስብሰባዎች እያደረግን ነው። ቅድም ሜንሽን እንዳረከው ያሉትን ሪሶርሶች ነው፣ ከአፍሪካ ሲዲሲ ጀምሮ ያሉትን ሪሶርሶች ለመጠቀም እዚህም ደግሞ ለተለያየ ነገር የሚሰጡትን ፈንዶች እና ግራንቶች በሚገባ ሁኔታ ለመካፈል እንድንችል እያሰፋን ከተለያዩ አፍሪካ ድርጅቶች ጋር አንድ ላይ መስራት የምናደርገው ሙከራ ነው። ስለዚህ እነዚህ ሶስቱ ኤሪያዎች ናቸው ትኩረታችን የሚሆኑት። ሕብረተሰባችን ውስጥ አንዱ ጎልቶ የሚነገረው ኢትዮጵያውያን አብረው መብላት እንጂ መስራት አይችሉም ይባላል እና ያንን ለሁሉም የሚሰራ እንዳልሆነ አስመስክራችኋል በፒቱፒ በኩል። እንደዚሁም አንድ የቀድሞ ሩሲያዊ ሰው ትልቅ የገበመ መንግስት አማካሪ፣ በወቅቱ የፕሬዚደንቱና የመከላከያ ሚኒስትሩ አማካሪ የነበሩ ሰው በአንድ ስብሰባ ወቅት ሲናገሩ ኢትዮጵያውያን ችግሮቻቸውንም ያውቃሉ፣ መፍትሄዎቻቸውንም ያውቃሉ ያሉ የእናንተ ችግር ያላችሁትን ሆናችሁ መገኘት አለመቻል፣ ጅምራችሁን መጨረስ አለመቻል ነው ብለው ነበር። ያ በአብዛኛው እውነት ቢሆንም ለፒቱፒ የሚሰራ አልሆነም። ሀያ አምስተኛው ላይ ደርሰዋል። ለሚቀጥሉት ሀያ አምስት መጪ አመታት መልካም የስራ ዘመን እንዲሆንላችሁ እንመኛለን። ዶክተር እናውጋው ማሪ፣ የፒቱፒ መስራችና ፕሬዚደንት፣ ዶክተር አንተነህ ሀብቴ፣ የፒቱፒ ቦርድ ሊቀመንበር ስለ ቃለ ምልልሱ እናመሰግናለን። በጣም እናመሰግናለን። ከኤስቤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ሊጎብኙ